ታንዛኒያ ህገወጥ ናቸው ያለቻቸውን ከሰማንያ በላይ ኢትዮጵያውያንን አስራለች። ኢትዮጵያውያኑ በፖሊስ የተያዙበት ጊዜም ከረሃብ እና ከውሃ ጥም የተነሳ ሰውነታቸው በጣም ተዳክሞ እንደነበረ የሀገሪቱ ፖሊስ አስታውቋል። ባለስልጣናት ለአሜሪካ ድምፅ እንደተናገሩት ሌሎች ህገወጥ የሚባሉ ኢትዮጵያውያንም በኬላ ታንዛኒያ እስር ቤት ውስጥ ይገኛሉ። ከናይሮቢ ገልሞ ዳዊት ዝርዝሩን ይዟል። ህገወጥ ናችሁ የተባሉ ከ ሰማንያ በላይ ኢትዮጵያውያን ፍልሰተኞች በዚህ ሳምንት መጀመሪያ ነበር ደቡብ ምስራቅ ታንዛኒያ ኢሪንጋ በምትባል ግዛት ውስጥ በፖሊስ ቁጥጥር ስር የዋሉት። የአካባቢው ፖሊስ ኮማንደር ፒተር ካካምባ በወቅቱ ለጋዜጠኞች በሰጡት መግለጫ እንደተናገሩት ፍልሰተኞቹ በጭነት መኪና ተሳፍረው ይሄዱ እንደነበርና ፖሊስ ይሄዱበት የነበረውን መኪና አስቆሞ ባይታደጋቸው ኖሮ ከስደተኞቹ የበርካቶች ህይወት ማለፍ ይችል እንደነበረ ታውቋል። በከባድ የጭነት መኪና ተላፍጎ ይሄዱ ከነበሩ ከነኚህ ህገ ወጥ ከተባሉ ኢትዮጵያን መካከል ሶስቱ በረሃብ ና በውሃ ጥም ሰውነታቸው በመዳከሙ ወደ ሆስፒታል ተወስደው ሕክምና እንዲያገኙም ተደርጓል። ከማላዊ በቅርብ ርቀት ላይ በምትገኘው እምብያ ኢሪንጋ በምትባል አካባቢ የተያዙት ኢትዮጵያውያንም በማላዊ አድርገው ወደ ደቡብ አፍሪካ ያምሩ የነበሩ መሆናቸውንም ኮማንደሩ በመግለጫቸው አንስተዋል። ፍልሰተኞቹ በአሁኑ ጊዜ ያሉበት ሁኔታ ባይታወቅም የኬላ ግዛት ኮሚሽነር የሆኑት ዶክተር ቴሃይንጋራ ግን የወደፊት እጣ ፈንታቸውን አስመልክተው ይህን ብለዋል። እኛ የምናደርገው እነሱን ወደ ፍርድ ቤት እንወስዳቸዋለን። ከዚያም ወደ እስር ቤት እንዲወሰዱ ይደረጋል። እንደ ዶክተር ተሃ ንግግር ህገወጥ ስደተኞቹን በቁጥጥር ያዋሏቸው የኬልያ ኢሚግሬሽን ቢሮና የአካባቢው ፖሊስ ሲሆኑ በዚህ ሳምንት ተያዙ ከተባሉት ከሰማኒያ በላይ ኢትዮጵያውያን በተጨማሪም ሌሎች የኢትዮጵያ ዜጎችም በኬልያ ታንዛኒያ እስር ቤት ውስጥ እንደሚገኙ ይናገራሉ። አዎ በእርግጥም በእስር ላይ ያሉ አሉ። የእስር ጊዜያቸውን ሲጨርሱ ሁሌም እንደምናደርገው ወደ ሀገራቸውን መልሳቸዋለን፣ እና አሁንም ሌሎች እስረኞች በማረሚያ ቤት ውስጥ ያሉ አሉ። ለምሳሌ እኔ በማስተዳድረው ግዛት ውስጥ የእስር ጊዜያቸውን በቅርቡ የሚጨርሱ በርካታ ሰዎች አሉ። ኢትዮጵያ ታንዛኒያ ውስጥ የቆንሲላ ቢሮ የላትም። እናም በቁጥጥር ስለዋሉት ኢትዮጵያውያን እስረኞች የኢትዮጵያ መንግስት ጠይቃቸው ያውቃል ወይ ብለን ላነሳንላቸው ጥያቄ ኮሚሽነሯ ይህንን መልሷል። እኔ አላውቅም። ምናልባትም ግድ የላቸው ይሆናል። እነዚህ ሰዎች ህጋዊ ሰነድ አግኝተው እንዲወጡ አልፈቀዱላቸውም ይሆናል። እስካሁንም ከእኛ ጋር ምንም አይነት ግንኙነት አላደረጉም። እንደተባለው ኢትዮጵያ ታንዛኒያ ውስጥ የቆንሲላ ቢሮ የላትም። ይህን አይነቱን ጉዳይ የምመለከተው ኬንያ ናይሮቢ የሚገኘው የቆንሲላ ጽህፈት ቤት በመሆኑ ወዲያው ደውለን ጠየቅን። ይህን ገና ከእናንተ ነው የሰማነው፣ ተከታትለን የደረስንበትን እናሳውቃለን ብለው ቃል ገብቶልን ነበር። ይህ ዜና እስከተቀነባበረበት ጊዜ ግን መልስ አላገኘንም በቆንሱላ ጽህፈት ቤቱ የዲያስፖራ ጉዳይ ምክትል ስራ አስፈጻሚ የሆኑትን አቶ አንዳርጉ በሬን በተደጋጋሚ በስልክና በኢሜይል ለማግኘት ያደረግነው ሙከራም አልተሳካም የታሰሩትን ኢትዮጵያውያን ማንነት ለማወቅ ለከይላ ግዛት ኮሚሽነር ለዶክተር ተያ ጥያቄ አቅርበን ነበር ማንነታቸውን በግልጽ ባላውቅም አብዛኛውን ጊዜ በህገ ወጥ መንገድ ወደ ግዛታችን አቋርጠው የሚመጡት ከደቡብ ኢትዮጵያ ክፍል የሆኑ ወጣቶች ናቸው ብለውናል ኢትዮጵያውያን ፍልሰተኞችን በህገወጥ መንገድ ወደ ታንዛኒያ በማዘዋወር አሌክስ አዳም የሚባል የታንዛኒያ ዜጋም በሀገሪቱ ፖሊስ ቁጥጥር ስር መዋሉን ተረድተናል። ከዚህ በፊት እንደ ኤሮፒያን አቆጣጠር በሰኔ 2012 በሰሜን ማዕከላዊ ታንዛኒያ ኮንጓ ተብላ በምትጠራ አካባቢ በህገወጥ መንገድ የጭነት መኪና ታጉረው በመሄድ ላይ የነበሩ ቁጥራቸው ከ40 በላይ የሆኑ ኢትዮጵያውያን በአየር እጦት ህይወታቸው እዛው መኪና ውስጥ ማለፉ የሚታወስ ነው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ